ከሰባ በላይ ሲቪሎች በተገደሉበት በኮንሶና በአካባቢው በደረሰው ጥቃትና ግጭት እጃቸው አለበት የተባሉ ከሶስት መቶ በላይ ሰዎች መታሰራቸውን የክልሉ ምክትል ርዕሰ መስተዳድር አቶ ርስቱ ይርዳው ተናገሩ። ብዛሃነታችንን ተጠቅመው ብሔርን ከብሔር በማጋጨት የግልና የቡድን ፍላጎታቸውን ለማሳካት በክልልና ከክልሉ ውጭ ሆነው የሚያሴሩብንን ዝም አንላቸውም ሲሉ ርዕሰ መስተዳድሩ አክለው አስታውቀዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተከታዩን አስተላልፏል። የክልሉ ምክትል ርዕሰ መስተዳድር አቶ ርስቱ ይርዳው እንዳሉት ሰው በመግደልና ንብረት በማውደም ወንጀል የተሳተፉ ተጠርጣሪዎች ተይዘዋል። በኮንሶ አካባቢ ብቻ ከ ሦስት መቶ በላይ ሰዎች በህግ ቁጥጥር ስር እንዲውሉ ተደርጓል። ጥቂት ሰዎች አካባቢውን በሙሉ ለመረበሽ አሲረው እየሰሩ ነው ያሉት። ህዝቡ ነቅቶ እነዚህ ጸረ ሰላም ኃይሎች፣ ህዝቡን እርስ በርሱ የሚያጋጩ ኃይሎች እረፉ ማለት ካልጀመረ የቱንም ያህል ሰራዊት ብናሰማራ የቱንም ያህል የአመራር ቡድን ቢሰማራ ዘላቂ ሰላም ማረጋገጥ አይቻልም። ስለዚህ ለህዝባችን አሁንም ጥሪ የምናደርገው ማናቸውም ጥያቄዎች ካሉ ህገ መንግስቱ በሚፈቅደው መሰረት ለመስተናገድ ዝግጁ ናቸው። በሁሉም አካባቢዎቻችን ጥያቄዎች አሉ። በክልሉ ያለውን የብሔር ብሔረሰቦችና ህዝቦችን ብዝሃነትና ልዩነት በመጠቀም በክልሉ ሰላም እንዳይኖር በማድረግ የግልም ሆነ የቡድን የፖለቲካ ጥቅም ለማስከበር የሚያሴሩ ቡድኖች መኖራቸውን ተናግረው አንታገሳቸውም ብሏል። አብሮነታችን አጠናክረን ተባብረን ተደጋግፈን እንድንኖር እንፈልጋለን። ከዚህ ወጣ ባለ መንገድ ደግሞ ግጭት በመፍጠር ብዝሃነታችን ተጠቅመው ህዝቦቻችን ለማጋጨት ሴራ የጥፋት ኃይሎች ተልእኮ ተቀብለው በአካባቢው ትርምስ ለሚፈጥሩ ሰዎች ቦታ የለንም። እስከ መጨረሻ እንፋለማቸዋለን። ይህንን ነው እያደረግን ያለነው። የግጭቱ መንስኤ ከአስተዳደራዊ መዋቅር ጥያ ጋር የተያያዘ ሲሆን የክልሉ መንግስት የህዝብ ጥያቄዎችን የሚመልሰው ህግን መስረት በማድረግ መሆኑን ተናግረዋል። በደቡብ ክልል ምክር ቤት አባልና የኮንሶ ህዝብ ተወካይ የሆኑት አቶ ያየ ጉዲሳ ጉዳዩ በመንግስት በቂ ትኩረት አላገኘም በማለት በክልሉ የሚገኙ ስራ አስፈጻሚዎች ላይ ወቀሳ አቅርበዋል። ከ1 120 በላይ አባወራና የማወራ ተፈናቅሎ ሜዳ ላይ እኮ ነው እየተንከራተተ ያለው። እኔ ለዚህ ነው የአስፈጻሚ እጅ አለበት ሰገን ፈርሷል። ኮንሶ ሶን ሲያገኝ ሌሎች ልዩ ወረዳዎች አግኝተዋል። ነገር ግን አሁንም በቀድሞ ሰገን ዞን አካባቢ ህዝቦች ዞን ማሂድም አሁንም እየተጻጻፉ ነው ያሉት። ለዚህ ነው የቀጠናው ትርምስ እንደሆነ የክልል አመራር እጅ አለበት። ስለዚህ እባካችሁ እባካችሁ አስቁሙ፣ ህዝብ እያለቀ ነው። የክልሉ ምክትል ርዕሰ መስተዳድር አቶ ርስቱ ግን ይህንን አይቀበሉትም። በኮንሶና አካባቢ ባለው ጥቃትና ግጭት በአጠቃላይ 74 ሰዎች ተገድለዋል ተብሏል። ለአሜሪካ ድምፅ ራዲዮ Jonathan Zebujos, how awesome.